ጤናና አካባቢ 2015 ዓ ም በአየር ትንበያው መረጃ መሰረት ከቀዳሚዎቹ ዓመታት ምናልባትም 2014 ዓ ም ብቻ ይሆናል በሙቀቱ የሚስተካከለው እንጂ እጅግ ሞቃት አየር የነበረበት አመት መሆኑ ተመዝግቧል። የአመቱ ሞቃትነት ደግሞ የሚፈራው የምድራችን የሙቀት መጠን እየጨመረ የመሄዱ ተጨባጭ ማስረጃ መሆኑን ተመራማሪዎች እያሳሰቡ ነው። ጤና ይስጥልኝ! የዝግጅታችን ተከታታዮች እንደምንሰነበታችሁ፣ በተለይ በዚህ አመት ኤሊኒዮ የተሰኘው ክስተት በበርካታ አካባቢዎች ያልተጠበቀ የአየር ጠባይ ለውጥም አስከትሏል። የዚህ ዓመት የመጨረሻ በሆነው የዕለቱ መሰናዶ በጤናው ዘርፍም የታዩትን ከብዙ ባጭሩ ለመቃኘት አብረን እንቆይ። ጎርጎሮሳዊ 2015 ዓ.ም ከቀዳሚው 2014 በተረከበው የጤና እክል እንደታጀበ ነበር የባተው። በዚሁ የዘመን ቀመር 2013 ማለቂያ ገደማ በምዕራብ አፍሪቃ የተቀሰቀሰው የኢቦላ ወረርሽኝ እስከ 2015 ግማሽ ዓመት ድረስ የሚቀጥፈው የሰው ቁጥር እየጨመረ ሲሄድ ታይቷል። ያም ሆኖ በዚሁ ዓመት ነበር መጀመሪያ ግንቦት ወር መባቻ ላይ ላይቤሪያ፣ ከዛም ሴራሊዮን፣ በመጨረሻም ጊኒ ከኤቦላ ነጻ ለመሆን እየተፍጨረጨሩ የመሆናቸው ሰናይ ዜና የተሰማው። እስካሁን በተደረጉ ክትትሎች መሰረትም በዛሬው ዕለት በበሽታው ክፉኛ ከተጎዱት ጊኒ ከኤቦላ ነጻ የመሆኗ ዜና በዓለም የጤና ድርጅት አማካኝነት ኮናክሪ ላይ ይፋ ሆኗል። ይሁንና ይህን የምስራች ህዝቡ የተቀበለው በተደባለቀ ስሜት መሆኑን የተሰማው በርካቶች ወገን ዘመዶቻቸውን ወላጅ ልጆቻቸውን አጥተውበታል። ታመው በህይወት ለመትረፍ የታደሉት ደግሞ በወዳጆቻቸው የሚደረግላቸው አቀባበል አላስደሰታቸውም። ዛሬም ያንን ገዳይ ታዋሲ እንደተሸከሙ ተደርገው ተፈርተዋል። የ26 ዓመቱ ካማራ ይህ አይነቱ መገለል ከገጠማቸው አንዱ ነው። ከተሻለኝ በኋላ አስቸጋሪ የሆነብኝ ነገር ሰዎች እንደ ድሮ እኔነቴን እንዲቀበሉኝ ማድረጉ ነበር። አብዛኞቹ ይደግፉኝ የነበሩ ሰዎች ችላ አሉኝ። ሌላው ቀርቶ አስተምርበት የነበረው ትምህርት ቤትም አልተቀበለኝም። በጣም ከባድ ነበር። ጊኒ ውስጥ የኤቦላ ወረርሽኝ 6200 ልጆችን እጓለ ማውታን አድርጓል። ሀገሪቱ ዛሬ በተባበሩት መንግስታት የዓለም የጤና ድርጅት ከተህዋሲው ነጻ መሆኗ የታወጀው በኤቦላ መያዙ የተጠረጠረ ሰው አለመኖሩና በዚህም ምክንያት ህይወቱ ያለፈ ሰው ባለፉት 42 ቀናት አለመከሰቱ ከተረጋገጠ በኋላ ነው። ወረርሽኙ በአጠቃላይ የ11302 ሰዎችን ህይወት ሲቀጥፍ 28041 የሚሆኑት ደግሞ በተዋሲው መያዛቸው ተመዝግቧል። ጊኒ ከ2500 በላይ ዜጎቿን በዚህ አጥታለች። ባለፈው ህዳር ወር መባቻ ላይ ነበር ሴራሊዮን ከወረርሽኙ ነጻ መሆኗን ድርጅቱ ያረጋገጠው። ከኤቦላ ነጻ ብትባልም ሴራሊዮን አራት ሺ ገደማ ዜጎቿን ለዚሁ በሽታ ገብራለች። በዚህ አስቸጋሪ ጊዜ ሴራሊዮን ከጎኗ የቆሙ የክፉ ቀን ደራሾቿን አልዘነጋችም። የዛሬ 11 ቀን በኤቦላ በተጎዳችበት ወቅት የገንዘብና የሰው ኃይል ድጋፍ ያደረጉላትን ሀገራትና ድርጅቶች እንዲሁም ግለሰቦች ሸልማለች። አሁን በተስፋ ከዚህ ጨካኝ ወረርሽኝ ሙሉ ለሙሉ የመገላገሏን ዜና የምትጠብቀው ላይቤሪያ ናት። የመጨረሻዎቹ ሁለት የኤቦላ ታማሚዎች ድነው ከሐኪም ቤት ወጥተዋል። ያሸመቀ ተዋሴ ሳይኖር ቀርቶ እንደታሰበው ቀናት ያለ ኤቦላ ትንኮሳ በሰላም ካለፉም በመጪው ጎርጎሮሳዊ አዲስ ዓመት መባቻ ላይ ባለም የጤና ድርጅት የምትጠብቀውን ብስራት ላይቤሪያ ትሰማ ይሆናል። ይቅናቸው። በተሰናባቹ ጎርጎሮሳዊ ዓመት 2015 ከተሰማው ሌላ ሰናይ የጤና ጉዳይ አንዱ ከእናት ወደ ልጅ ኤች አይቪ ተዋሲ እንዳይተላለፍ ማድረግ የተሳካላቸው ሀገራት ቁጥር እየተበራከተ የሚሄዱ ዜና ነበር። ኩባ ባለፈው ሰኔ ወር ነው ባለም የጤና ድርጅት የኤች አይቪ ተዋሲና የአባላዘር በሽታ የሆነው ቂጥኝ ከእናት ወደ ልጅ እንዳይተላለፍ ማድረግ የተሳካላት የመጀመሪያዋ ሀገር የመሆኗን ማረጋገጫ ያገኘችው። በተመሳሳይም ዩናይትድ ስቴትስ ካናዳና ቺሊን ጨምሮ በአሜሪካን አካባቢ የሚገኙ ሌሎች አስራ ስድስት ሀገራትና ደሴቶችም ይህን ማድረግ ሳይቀናቸው እንዳልቀረ የዓለም የጤና ድርጅት ያመለከተው ባለፈው የህዳር ወር አጋማሽ ነው። የኤች አይቪ ተዋሲ በደማቸው ለሚገኙ ወገኖችም ተጨማሪ የሕክምና ስልቶች መገኘታቸው የተነገረው በዚሁ ዓመት ነበር በተዋሲው አዲስ የሚያዙ ሰዎችም ቁጥር በ35 በመቶ መቀነሱ፣ ጸረ ኤድስ መድኃኒት የማግኘት እድሉ ያላቸው ታማሚዎችም ቁጥር 158 ሚሊየን መድረሱ፣ ከኤድስ ጋር የተገናኘ በሽታ ታማሚዎች ቁጥር በ42 በመቶ መቀነሱ ሁሉ የተሰማው በሚሰናበተው ጎርጎሮሳዊ ዓመት ነው። በሌላ በኩል ደግሞ ፖሊዮን ለማጥፋት የሚደረገው ጥረት በተለይ አፍሪቃ ውስጥ ለበሽታው እንደ መጨረሻ ምንጭ በምትታየው ናይጄሪያ መጠናከሩ የተነገረው በዚሁ ተሰናባች ጎርጎሮሳዊ ዓመት ነበር። አፍጋኒስታንና ፓኪስታን አሁንም መድኃኒቱን በሚቃወሙ ወገኖች ምክንያት በፖሊዮ ተጠቂ ሕጻናት የበረከቱባቸው ሀገራት መሆናቸው ቀጥሏል። የባህር ላይ ማዕበል በነፋስ ተገፍቶ በየጊዜው የሚያጠቃት ፊሊፒንስ ዘንድሮም አልማራትም። በቅርቡ እንኳ 750 ሺ ዜጎቿ በዚሁ ስጋት አካባቢያቸውን አደጋ ሳይደርስ አስቀድመው እንዲለቁ ተደርጓል። በሞቃት ወራት የደን እሳት በሚያጠቃት አውስትራሊያ በቅርቡ ሜልበርን አቅራቢያ 15 ቤቶች በእሳት መውደማቸው ተሰምቷል። ኢንዶኔዥያ ውስጥ የደረሰው የደን እሳት ደግሞ ከዚህ ቀደም ሱናሚ ማዕበል ካደረሰባት ጉዳት እጥፍ እንዳከሰራት የዓለም ባንክ የተናገረው በዚሁ ዓመት ነው። ከባድ የሙቀት ማዕበልም ደቡባዊ ፓኪስታንን በዚሁ ተሰናባች ዓመት አሰቃይቷል። የ2000 ሰዎችንም ሕይወት ነጥቋል። ኔፓል ደግሞ በተደጋጋሚ የመሬት መንቀጥቀጥ ተመታለች። በሚያዝያ ወር የደረሰው ርዕደ መሬት ብቻ ከ8000 የሚበልጡትን መግደሉ ተመዝግቧል። ከባቢ አየርም በመበከል የምትወቀሰው ቻይና በተሰናባቹ 2015 ዓመተ ምህረት ነው በይፋ ዋና ከተማዋ ለመተንፈስ በሚያዳግት ብክለት መታመቋን የተናገረችው። ጎርጎሮሳዊ 2015 ዓ ም በተፈጥሮ ረገድ ጥፋት ብቻ ሳይሆን አዎንታዊ ክንውኖችም የታዩበት አመትም ነበር። ከቀዳሚዎቹ ዓመታት በተሻለ በ2015 ዓ ም ብዙ የተደከመበት የአየር ንብረት ለውጥን የሚያስከትለው ሙቀት አማቂ ጋዝ የልቀት መጠን እንዲቀንስ የተለያዩ ምክንያቶችን ያቀርቡ የነበሩ መንግስታት ሳይቀሩ የተስማሙበት በመሆኑም ውጤት ታይቶበታል። ተግባራዊነትና ዘላቂነቱ አሁንም ከጥያቄ ባይዘልም የአየር ንብረት ለውጥ ተመልካች ጉባኤው ቀደም ባሉት ጊዜያት ተብላልተውና ተቀናብረው በቀረቡለት የመፍትሄ ሀሳቦች ላይ ፓሪስ ውስጥ ለሁለት ሳምንታት ሲነጋገር ሲደራደር ከርሟል። የጉባኤው መጠናቀቂያ ዕለት ቢደርስም ከእጅ የገባው ይህ ነው የሚባል መግባቢያ አልነበረም። ሌሊቱን አደሩበት ያለ እንቅልፍ እንደገናም ዋሉበትና ቅዳሜ አመሻሹ ላይ የጉባኤ አስተናጋጅነትና ሊቀመንበርነቱንም የተሸከመችው ፈረንሳይ መሪዎች እንግዶቻቸውን አላሳፈሩም። የሀገሪቱ የውጭ ጉዳይ ሚኒስትር ሎሮ ፋቢዮ የመቶ ዘጠና ስድስቱንም ሀገራት ይሁንታ ያገኘውን የመግባቢያ ረቂቅ ሰነድ አጽድቁልኝ ሲሉ ጠየቁና እንሆ ሲሉ በድካም ለተሰላቹት ተሰብሳቢዎች የሚያነቃ መልዕክት አስተላለፉ። አሁን የጉባኤውን ተሳታፊዎች የፓሪስ ስምምነት የተባለውን ረቂቅ እንዲያጸድቁ እጋብዛለሁ። አዳራሹን በሙሉ እያማተርኩ ነው። አዎንታ ምላሽ አያለሁ። ምንም ተቃውሞ አልሰማሁም። ስለዚህ የፓሪስ ስምምነት ለአየር ንብረት ተቀባይነት አግኝተዋል። በየዓመቱ በህዳር ወር መገባደጃ የሚገባው የዚህ ዓመቱ የሰሜኑ ንፍቀ ክበብ የክረምት ወራት እርግጥም የመሬት የሙቀት መጠን መጨመሩን አሊያም የአየር ንብረት ለውጥ ከቃል አልፎ እውን መሆኑን ያሳየ ክስተት ማስባሉም ምናልባትም በየሀገራቱ የተገባው የሙቀት አማቂና በካይ ጋዞች ቅነሳ ቁርጥ መሆኑን ሳይጠቁማቸው እንደማይቀር ነው የሚገመተው። ለአየር ጠባዩ መለወጥ ደግሞ በግንባር ቀደምትነት የሚወቀሰው ኤሊኞ የተሰኘው ወቅት እየጠበቀ የሚከሰተው የአየር ንብረት ለውጥ ነው። በስፓኞች ትርጓሜ ልጁ ማለትም ኤሊኞ በተለይ የዘንድሮ ክስተት ከዚህ ቀደም በነበሩት አንድ መቶ አመታት ያልታየ አይነት መሆኑን የፈረንሳይ የአየር ንብረት ጠበብት ትናንት ተናግረዋል። ኤሊኞ ጎርፍና ድርቅ እንዲሁም የሙቀት ማዕበልና ቅዝቃዜን በተለያዩ አካባቢዎች በአንድ ጊዜ እንዲከሰቱ እንደሚያደርግ ነው የዘርፉ ባለሙያዎች የሚያብራሩት። በ2015 ዓ ም የተከሰተው ኤሊኞ ድርቅ ካስከተለባቸው አካባቢዎች ኢትዮጵያ በዋናነት ትጠቀሳለች። መረጃዎች እንደሚጠቁሙትም ባለፈውና በተሰናባቹ ጎርጎሮሳዊ ዓመቶች ከፍተኛ የሙቀት መጠን በፓሲፊክ ውቅያኖስ ላይ ተመዝግቧል። በአመቱ መገባደጃ ወራት በተለያዩ አካባቢዎች የታዩት የተፈጥሮ አደጋዎችም በራሳቸው ብዙ የሚናገሩ ናቸው። በዩናይትድ ስቴትስ የቴክሳስ ግዛት የገና በዓልን በሚያከብሩበት ምሽት የነፈሰው አውሎ ንፋስ የ11 ሰዎችን ሕይወት ቀጥፎ አካባቢውን እንዳልነበረ አውድሞታል። የንፋሱ ኃይል እንደ ቅዠት የሚታሰባቸው የጉዳቱ ሰለባ ያዩትን ለመግለጽ ከምባጋ እየታገሉ እንዲሞከሩ ይህ ሁሉ ጉዳት በ30 ሴኮንድ ገደማ መድረሱን ለማመን ያዳግተኛል፣ ግን ደግሞ እድሜ ልክ የፈጀ ነበር የሚመስለው። አስተማሪ ነኝ። በዚህ አካባቢ ልጆች አሉ፣ ግን ደግሞ መኖሪያ ቤታቸው በሙሉ ወድሟል። የእኛም ቤቶች ፈራርሷል። ማመን ያዳግተኛል። እንዲህ ያለ ነገር አያለው ብዬ አስቤም አላውቅ። አስፈሪ ቅዠት አይነት ነው። በፖሊስ መረጃ መሰረት ዳላስ ውስጥ 600 ቤቶች ወድመዋል። ውድመት አድራሹ ንፋስ ጎዳና ላይ ሲሽከረከሩ የነበሩ መኪኖችን እንደ ላባ ነው ያከነፋቸው። 25000 የሚሆኑ ነዋሪዎች ከእሁድ ጀምሮ መብራት አልነበራቸውም። ሰሞኑም በአሜሪካ የታየው የተፈጥሮ ቁጣ በንፋሱ ብቻም አልበቃም። ከባድ ዝናብና በረዶም እንቅስቃሴዎችን ማስተጓጎሉን አሁንም እየተነገረ ነው። የብሪታንያዋ ታሪካዊ ከተማ ዮክም እንዲሁ በጎርፍ ታጥባ ነው አዲሱን ዓመት ልትቀበል የተዘጋጀችው። በሰሜኑ ንፍቀ ክበብ የክረምት ወራት የሚታየው የሙቀት መጠንም የክረምት ስፖርትን በማስተናገድ ከፍተኛ የውጭ ምንዛሪ ትዝቅ ለነበረው ስዊዘርላንድ የመርዶ ያህል ሳይሆን አልቀረም። ዘገባዎች እንደሚያመለክቱት አገሪቱ ይህን የክረምት ቱሪዝም ማስተናገድ ከጀመረችበት ከ150 ዓመት ወዲህ ለመጀመሪያ ጊዜ መሆኑ ነው። ሙቀቱ ከፍ በማለቱ ምክንያት የአልፕስ ተራራዎች በንጣቱ ከሚያስውባቸው በረዶ ተጋልጠው ሲታዩ የበረዶ ሸርተት የስፖርት አፍቃሪና አዘውታሪዎች ብቻ ሳይሆኑ እነሱን የሚያስተናግዱት የመዝናኛ ስፍራዎችን በዚሁ ምክንያት ሳይሳቀቁ አልቀሩም። የስዊዝ የአየር ትንበያ ጽህፈት ቤት ከሳምንታት በፊት ይፋ እንዳደረገውም 2015 ዓ ም ከበድ ያለ ሙቀት የታየበት ሲሆን ሀገሪቱ በረዥም ዓመታት ታሪኳ ሞቅ ያለ የታህሳስ ወርን እያሳለፈች ነው። ይህ ሁሉ ታዲያ የጉልበተኛው ኤሊኞ መዘዝ ነው ተብሏል። ከ12 ወራት በፊት አዲሱ ሲባል የነበረው 2015 ዓመቱ መጥቶ ኃላፊነቱን ተወጥቶ ከነገ በስተያ ለተረኛው 2016 ዓለምን ያስረክባል። አዲስ መጪው ዓመት ደግሞ ምን ሰንቆ ይሆን? ኖረን ለማየት ይርዳን። የ2015ቱን እዚህ ላይ እናብቃ። ሸዋ እየለገሰ ነኝ። ሰላም ሁኑ።